ስፖርት፣ ጤና ይስጥልኝ አድማጮች። ለዓለማችን ምርጥ የእግር ኳስ ተጫዋቾች ፈረንሳይ ፓሪስ ከተማ ውስጥ ምሽቱን የወርቅ ኳስ ሽልማት ይበረከታል። ሊዮኔል ሜሲ እና ክሪስቲያኖ ሮናልዶ ለአስር ዓመት በተከታታይ የተምነሸነሹበትን ይህ ሽልማት ዘንድሮ ሮበርት ሌቫንዶቭስኪ ይወስዳል የሚሉ ግምቶች ተበራክቷል። የለም፣ ከሜሲ ውጪ አይሆንም የሚሉም አልጠፉም። በእርግጥ አሸናፊው ከሰዓታት በኋላ ይታወቃል። ከፈረንሳይ ቃለመጠይቅ ይኖረናል። ማንቸስተር ዩናይትድ ትናንት የቼልሲ እንግስጋሴ ጋባ አድርጎ ነጥብ ተጋርቷል። ማንቸስተር ሲቲና አርሰናልም ድል ቀንቷቸዋል። ቅዳሜ ዕለት ሊቨርፑል በፍጹም የበላይነት በግብ ተንበሽብሾ አሸንፏል። በቡንደስሊጋው ባየር ሌቨርኩሰን ላይፕሲሽን ድል አድርጎ የሶስተኛ ደረጃን ተቆናጧል። ባየርን ሚንሽንና ቦሩሲያ ዶርትሙንድ አሁንም አንገት ለአንገት ተናንቋል። የአትሌቲክስ ዜናም አለን። አብራችሁን ቆዩም። በቅድሚያም አትሌቲክስ ጣሊያን ውስጥ ትናንት በተከናወነው የፍሎሬንስ ማራቶን ኢትዮጵያዊቱ አትሌት ፀሐይ አለሙ በአንደኛነት አሸናፊ ሆናለች። በወንዶች ፉክክር ድሉ ለኬንያውያን ሆኗል። በሴቶች የፍሎሬንስ የማራቶን ፉክክር ኢትዮጵያዊቱ አትሌት ፀሐይ አለሙ ውድድሩን በአንደኛነት ለማጠናቀቅ የፈጀባት ጊዜ 2 ሰዓት ከ27 ደቂቃ ከ17 ሰከንድ ነው። ሌላኛዋ ኢትዮጵያዊት አትሌት መገርቱ ኢፋ ከፀሐይ በአራት ሰከንዶች ብቻ ተበልጣ የሁለተኛ ደረጃን አግኝታለች። ኬንያዊቷ ሜርሲ ኩዋምባው 2 ሰዓት ከ27 ደቂቃ ከ32 ሰከንድ በመሮጥ በሶስተኛ ደረጃ አጠናቃለች። በወንዶች ተመሳሳይ ፉክክር ኬንያዊው ሲብሪያን ኮቱት አሸናፊ ተሳታፊ የሆነው ሁለት ሰዓት ከ8 ደቂቃ ከ59 ሰከንድ በመሮጥ ነው። የአገሩ ልጅ ሳሙኤል ሎሞይ ከ55 ሰከንድ በኋላ ተከትሎት በመግባት ሁለተኛ ወጥቷል። የቡሩንዲው ሯጭ ኦሊቨር ኢራ ባራቱ በ2 ሰዓት ከ10 ደቂቃ 13 ሰከንድ ሶስተኛ ሲወጣ ሁለት ሰዓት ከ11 ደቂቃ ከ49 ሰከንድ የሮጠው የኤርትራው ሯጭ እቁበ ክብሮም ርዕሶም የአራተኛ ደረጃን አግኝቷል። aquirquas በእንግሊዝ ፕሪምየር ሊግ የእግር ኳስ ግጥሚያ በደረጃ ሰንጠረዡ በመሪነት የሚገኘው ቸልሲና ማንቸስተር ዩናይትድ ትናንት ባደረጉት ብርቱ ፉክክር በታየበት ጨዋታ አንድ ኩል ተለያይቷል። ፈጣንና የማሸነፍ እልህ በሁለቱም ቡድኖች ፒስቷልም የቸልሲ ተጫዋቾች በተደጋጋሚ ወደ ማንቸስተር ዩናይትድ ግብ ክልል ሲመላለሱ ነበር። በዚህም ቸልሲ ለአምስት ጊዜያት የማዘን ምት ሲያገኝ ማንቸስተር ዩናይትድ በአንጻሩ ሁለት የማዘን ምቶችን ብቻ ማግኘት ችሏል። በአጠቃላይ የኳስ ይዞታ ቸልሲ 66 ከመቶ በመያዝ 34 በመቶ የነበረውን ማንቸስተር ዩናይትድ በልጦ ታይቷል። ጆርጂኖ የመጨረሻ መስመር ላይ ሆኖ የሰራውን ስህተት ተጠቅሞ ጄዶን ሳንቾ ቅልጥፍናና ብቃት በተስተዋለበት ሁኔታ ለማንቸስተር ዩናይትድ በግሩም ሁኔታ አስቆጥሯል። በ69ኛው ደቂቃ ላይ ግን ለቸልሲ በፍጹም ቅጣት ምት የተገኘውን ኳስ ጆርጂኒዮ ከመረብ በማሳረፍ ጥፋቱን አካክሷል። በዚህም መሰረት ቸልሲ በ30 ነጥብ ፕሪምየር ሊጉን ሲመራ ትናንት ዌስትሃም ዩናይትድ ዩናይትድን ሁለት ለአንድ ያሸነፈው ማንቸስተር ሲቲ በ29 ነጥብ ይከተላል። ቅዳሜ ለት ሳውስሃምተንን አራት ለዜሮ ያንኮታኮተው ሊቨርፑል 28 ነጥብ ሰብስቦ በደረጃ ሰንጠረዡ ሶስተኛ ነው። በርንሌይ፣ ኖርዊች ሲቲ እና ኒውካስል ዩናይትድ ከ18ኛ እስከ 20ኛ ጠርዝ ከታች ተደርድሯል። በጀርመን ቡንደስሊጋ ባየርን ሚንሽን በ31 ነጥብ መሪነቱን አስጠብቋል። ቦሩሲያ ዶርትሙንድ በ30 ነጥብ ይከተላል። ባየር ሌቨርኩሰን 24 ነጥብ ይዞ በደረጃው ሶስተኛ ነው። አውክስቡርግ፣ አርሚኒያ ቢሌፌልድ እና ግሮይተር ፊርት ከ16ኛ እስከ 18ኛ መጨረሻ ተከታትለው ከታች ሰፍሯል ባየርን ሚንሽን ሌሮይ ሳኔ ሰባ አንደኛው ደቂቃ ላይ ባስቆጠራት ብቸኛ ግብ አርሜኒያ ቢሌፌልድን ትናንት አሸንፏል። ላይፕሲሽ በባየር ሌቨርኩሰን ሶስት ለአንድ መሸነፉም መነጋገሪያ ሆኗል። በኳስ ይዞታና ወደ ግብ በመጠጋት ላይፕሲሽ በልጦ ቢታይም ድሉን ግን ለባየር ሌቨርኩሰን አሳልፎ ሰጥቷል። ቦሩሲያ ዶርትሙንድ ቮልስቡርግን ሶስት ለአንድ ድል አድርጓል። ቅዳሜ ዕለት ኮሎኝ ቦሩሲያ ሚንሽን ግላድ ባህን በሰፋ የግብ ልዩነት ሰዓት ለአንድ ሲያሸንፍ በርካታ ግብ በተቆጠረበት የቅዳሜ ሌላ ጨዋታ ሆፍንሃይም ግሮይተር ፊርትን ስድስት ለሶስት አደባይቷል። የፈረንሳይ እግር ኳስ መጽሔት በየዓመቱ ለምርጥ የዓለማችን እግር ኳስ ተጫዋቾች የሚሸልመው የወርቅ ኳስ ማለትም ባሎን ዲዮር ሽልማት ስነ ስርዓት ማምሻውን ይከናወናል። የሽልማት አሰጣጥ ስነ ስርዓቱ የሚካሄደው ፈረንሳይ ዋና ከተማ ፓሪስ ውስጥ ከሰዓታት በኋላ ነው። በእጩነት ከቀረቡት የዓለማችን ምርጥ ተጫዋቾች መካከል የጀርመኑ ባየር ሚንሽን ቡድን አጥቂ ሮበርት ሌቫንዶቭስኪ ይገኝበታል። ፖላንዳዊው አጥቂ በአንድ የጨዋታ ዘመን ለባየር ሚንሽን 41 ግቦችን ከመረብ ማሳረፍ የግብ ቀበኛነቱን ያስመሰከረ ተጫዋች ነው። በዚህም በቡንደስሊጋው በአንድ ዘመን በርካታ ግቦችን በማስቆጠር ክብረ ወሰን ማስመዝገብ ችሏል። የጀርመን የቀድሞ ምርጥ ተጫዋች ዝነኛውና አንጋፋው ቤከንባወር የወርቅ ጫማው የሚገባው ለሮበርት ሌቫንዶቭስኪ ነው ብሏል። ሌላኛው የጀርመን ብሔራዊ ቡድን የረዥም ዘመን ግብ ጠባቂ ኦሊቨር ካን በበኩሉ የወርቅ ዋንጫውን ሮበርት ሌቫንዶቭስኪ የማይወስደው ከሆነ እጅግ የሚያበሳጭ ነው ሲል ለማን እንደሚገባ አስረግጧል። የባየር ሚንሽኑ አጥቂ ጀርመናዊ ቶማስ ሚለርም ሌቪ በሚል ቁልምጫ የሚጠራው የቡድን አጋሩ ሮበርት ሌቫንዶቭስኪ የወርቅ ዋንጫውን መውሰድ እንዳለበት ተናግሯል። ሌቪ ያቺን ነገር ማንሳት ይገባዋል አከተመ ሲልም ዛሬ ማታ የሚሰጠው ሽልማት ለማን እንደሚገባ አስረግጧል። ሽልማቱ በሚሰጥበት ከተማ የምትገኘው ወኪላችን ሃይማኖት ጥሩነ ፈረንሳውያኑ የወርቅ ኳሱ ለማን ይገባል እያሉ እንደሆነ ለማወቅ በስፖርት አፍቃሪው ህብረተሰብ ዘንድና በመገናኛ አውታሮች አካባቢ ቅኝት አድርጋለች። ሃይማኖት ፈረንሳውያንም እንደ ጀርመኖቹ የወርቅ ኳሱ ለሮበርት ሌቫንዶቭስኪ ይገባዋል እያሉ ነው ወይስ የሀገራቸውን እግር ኳስ ስላደመቀላቸው አርጀንቲናዊው ሊዮኔል ሜሲ አድልቷል? በእርግጥና ኬሊያን እምባፔ፣ ካሪም ቤንዜማም የመሳሰሉ የሀገራቸው ድንቅ ተጫዋቾችም አሉ። ፈረንሳውያን በእርግጥ የወርቅ ኳሱን ማን ይወስዳል እያሉ ነው? አመሰግናለሁ ማንቴ እንግዲህ ፓሪስ ያው ይህን በጉጉት የሚጠበቀውን እና ታላቅ ክብር የሚሰጠውን በዚህ በእግር ኳሱ ዓለም ትልቁን ሽልማት የባላንዶር ሽልማት ዛሬ ታስተናግዳለች። እንደተባለውም የዘንድሮ አሸናፊዎች እነማን ናቸው የሚለው ነገር እስካሁን ድረስ አነጋጋሪ ነው። ቀደም ሲል ወደ ሰላሳ የሚጠጉ እጩዎች ናቸው የቀረቡት። አሁን ደግሞ እንግዲህ ቁጥራቸው እያነሰ እያነሰ መጡ። ሶስት እጩዎች ናቸው ዛሬ ማታ ይህን የወርቁ ኳስ ያነሳሉ ተብሎ እየተጠበቁ ሉት ያሉት ከዛም ውስጥ እንግዲህ በተለይ ጀርመኖችም ሆነ ፖላንዶች በጉጉት የሚጠብቁት ሮበርት ሌቫንዶቭስኪ እንዲሁም ደግሞ የዘመናችን ምርጡ ተጫዋች ተብሎ እስካሁን ድረስ ወደ ስድስት የባሎንዶር ኳሶችን ያነሳው ሊዮኔል ሜሲም ስሙ በቀዳሚነት ይነሳል። የፈረንሳይ ብሔራዊ ቡድን ተጫዋች እና ደግሞ የሪያል ማድሪድ አጥቂ ካሪም ቤንዜማም ከፊት ከተሰለፉት እና የወርቁ ኳስ ያነሳሉ ተብሎ ከሚጠበቁት ተጫዋቾች መካከል ይጠቀሳል። እንግዲህ እስካሁን ሰዓት ድረስ የተለያዩ የሚባሉ ነገሮች አሉ። እንዲሁም ጨራሹኑ አሸናፊ ማን እንደሆነም ታውቋል። ስለዚህ ምንም አጠብቁ ሊዮኔል ሜሲ ሰባተኛውን ዋንጫ መውሰዱ ታውቋል የሚሉ ነገሮች አሉ። ይሄ ነገር በስፋት እየተዘገበ ነው የሚገኘው በተለይ ፈረንሳውያን በዘንድሮ ውድድር ከአስራ ዘጠኝ ዘጠና ስምንት የአውሮፓውያኑ አቆጣጠር በኋላ ከዚነዲን ዚዳን በኋላ እንግዲህ ይሄን የወርቅ ኳስ እዚሁ ከተማቸው ላይ ለማስቀረት ትልቅ ግምት የተሰጠው የካሪም ቤንዜማ ዘንድሮ ይሄን የወርቅ ኳስ ያሸንፋል የሚለው ግምታቸው በከፍተኛ ያጎጉት ነበር እና ይሄን ትንሽ አቀዛቀዘ ሆኗል። እንዲሁም አንዳንድ አስተያየቶች በቀደም ሲል በጣም ታዋቂ የነበሩ የፈረንሳይ እግር ኳስ ተጫዋቾችም ውጤቱ እንደዚህ ከሆነ እንደማይቀበሉት እና ከፍተኛ ቅሬታ እንዳላቸው እያነሱ የሚገኙት የወርቅ ኳስ ሽልማቱ እንደ ጎርጎሪዮስ አቆጣጠር ከሁለት ሺ ስምንት አንስቶ ለቀጣይ አስር አመት ከአንድ አጋጣሚ በስተቀር ለየት ባለ መልኩ ወይ ለክርስቲያኖ ሮናልዶ አሊያም ለሊዮኔል ሜሲ ነበር የሚሰጠው በእርግጥ ከዛሬ ሶስት አመት በፊት የክሮኤሺያው አማካይ ተጫዋች ሉካ ሞድሪች የወርቅ ኳሱ ማለትም ባሎን ዲዮር ሽልማቱን ወስዷል። ምናልባትም ለዛ ሊሆን ይችላል ፈረንሳዊያን ሁሉም ነገር ታውቋል፣ ሊዮኔል ሜሲ ሊወስድ ይችላል ያሉት ያው አገራቸውም ስለሚጫወት። እዚህ ያሉ ደግሞ የእግር ኳስ አፍቃሪያንና ስፖርት ጋዜጦች እንደሚሉት ከሆነ ሌቫንዶቭስኪ ወስዷል እያሉ ነው። እንግዲህ እሱን ወደ በኋላ ላይ እንመለከተዋለን። ባለፉት አመታት ግን የኮሮና ተዋሲ ስርጭት በመስፋፋቱ ሽልማቱ ሳይካሄድ ቀርቷል። እንደምታቂው ዘንድሮም ቢሆን የኮሮና ስርጭት በአውሮፓ ዳግም እያንሰራራ ነው ማምሻው ሽልማት አሰጣጡ እንዴት ነው የሚከናወነው? እነማንስ በሽልማት አሰጣጥ ስነስርዓቱ ላይ ይሳተፋሉ? ዝግጅቱ ምን ይመስላል? በአጠቃላይ ሀይሚ እንግዲህ ዝግጅቱ በጣም በደመቀ ሁኔታ እንደሚከናወን ነው የሚጠበቀው። ሁለት አመት መቋረጥ በኋላ ነው እንግዲህ በዚህ በኮረናው ምክንያት ዘንድሮ የሚከናወነው። ሽልማ ስነ ስርዓቱ የሚካሄድበት ቦታ ፓሪስ መሀል ላይ በሚገኘው የቲያትር ዱሻትሌ በሚባለው ታዋቂ ቲያትር አዳራሽ ነው። በዚህ ስነ ስርዓት ላይ ቁጥራቸው ከሁለት ሺህ በላይ ተጋባዥ እንግዶች እንደሚገኙ ይጠበቃል። በተለይ በዛሬው ምሽት ላይ በሚደረገው የሽልማ ስነ ስርዓት ላይ መድረኩን የቀድሞ የአይቬሪ ኮስት ተጫዋች እና የቼልሲ አጥቂ ድሮግባ መድረኩን በመሪነት የሚይዘው ይሆናል። ከዛም በተጨማሪ ታዋቂዋ የቴሌቪዥን አስተዋዋቂ ስንዲ ሀርበርስም ከድሮግባ ጋር አብራ መድረኩን የምትመራ ይሆናል እና ፕሮግራሙ እንግዲህ ምሽት በዚህ ሀገር አቆጣጠር ከምሽቱ ሁለት ሰዓት በኢትዮጵያ አቆጣጠር ደግሞ ከምሽቱ ወደ አራት ሰዓት አካባቢ ነው የሚጀምረው። ከዛ በተጨማሪ እንግዲህ ከባላንዶሩም ተጨማሪ ሁለት የዋንጫ ሽልማቶች ይከናወናሉ። አንደኛው ከሀያ አንድ አመት በታች ወጣቶች ማን ምርጥ የሚባለው ተጫዋች ማን ነው የሚለው የሚመረጥበት ነው። ሌላው ደግሞ ምርጡ በረኛ የሚለው የሚወሰንበት ነው። አድማጮች፣ የስፖርት ጥንቅራችን በዚሁ ይደመደማል። መልካም ጊዜ። ጤና ይስጥልኝ።